የደቡብ ክልል ንግድና ገበያ ልማት ቢሮ እንዳለው ከቅርብ ጊዜ ወዲህ በክልሉ የነዳጅ ምርቶች ላይ የሚታየው የጥቁር ገበያ ንግድ መስፋፋት በምርት አቅርቦትና ስርጭት ላይ አሉታዊ ተጽዕኖ እያሳደረ ይገኛል። በተለይም ከሱዳንና ከጅቡቲ ወደ ክልሉ የሚላኩ የነዳጅ ምርቶች ወደ ተለያዩ አካባቢዎች በመወሰድ በጥቁር ገበያ እንደሚሸጡ በቢሮው የንግድ ምዝገባና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ቸርነት ፍቃዱ ገልጸዋል። በአሁኑ ወቅት በዚሁ ተግባር ላይ ሲሳተፉ የተገኙ የቦቴ አሽከርካሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሚገኝ የጠቆሙት አቶ ቸርነት፣ በሕገ ወጥ መንገድ ሲጓጓዝ የነበረ በብዙ ሺህ ሊትር የሚቆጠር ነዳጅም ተወርሶ ለመንግስት ገቢ ሆኗል ብለዋል። እዚህ ያለው ወደ ሌላ ለምሳሌ ወደ አዋሳ የተሰጠውን ወደ ሌላ ቦታ ይዞ የመሄድ በጣም በብላክ ማርኬት ለሚሸጥበት የማዞር ሁኔታዎች አሉ። እኛ ጋም በዚህ በኩል አድርጎ በአርባምንጭ አድርጎ ወደ ኬንያን ለማስወጣት ሲሞክሩ ወደ ሶስት ቦቴ አካባቢ ተይዟል። ሌላውን በአሁኑ ሰዓት እራሱ አሁን በዚህ ሰዓት አንድ ቦቴ ተይዞ ነው ያለው። ኮንሶ ኬላ ላይ ተይዞ ጉዳዩ እየተጣራ ነው ያለው። ከዚህ እርምጃ አሁን ባለፉት አስር ወር ላይ ወደ 123657 ሊትር በህገወጥ መንገድ ሲተላለፍ ተይዟል። ይሄኛው ተሽጦ 1.5 ሚሊዮን በላይ ነው ገቢ እየተጠረቀው እና ይሄ ሰዎች አሁንም በክስ ሂደት ላይ ያሉ አሉ። በክልሉ በኩል የቁጥጥር ስራውን የተሟላ ለማድረግ ከፌዴራል ተቋማት ጋር የተቀናጀ ስራ መስራት ያስፈልጋል፣ ያሉት ዳይሬክተሩ አቶ ቸርነት በዚህ ረገድ የሚስተዋሉ ክፍተት በጥቁር ገበያው ለተሰማሩ አካላት ምቹ ሁኔታ እየፈጠረ ይገኛል ብለዋል። በአሁኑ ወቅትም ለክልሉ እንዲደርስ ከሱዳንና ከጅቡቲ የተላከ 16 ተሽከርካሪ ቦቴ ነዳጅ ምርት በተባለው ስፍራ ሳይራገፍ እስካሁን የደረሰበት አለመታወቁን የሚናገሩት ዳይሬክተሩም ቢሮው በጉዳዩ ላይ ክትትል ተደርጎ እርምጃ እንዲወሰድ ለ የኢትዮጵያ ነዳጅ አቅራቢ ድርጅት በሪፖርት ማሳወቁን ገልጸዋል። ለምሳሌ ወደ 16 ከጅቡቲና ከሱዳን የመጣ ወደ ክልሉ ገብቷል። የተባለው አሁን ለምሳሌ ወላይታ ወደ ጋሞ አርባ ምንጭ አካባቢ የሄደ በጣም ብዙ ቁጥር ያለ ወደ 16 መኪና ቦቲ ወደ ቦታው ያልደረሰ አለ። ይሄ እንዲጠየቁ ነዳጅ አቅራቢ ነው የሚሰጠው፣ የኢትዮጵያ ነዳጅ አቅራቢ ድርጅት ነው ይሄ። ሌላው እንዳይሰጠው ወይም እርምጃ እንዲወሰድ ይህ ለቅመን ወደዛ አስተላልፈናል። ከወደብ የሚነሱ የነዳጅ ምርቶች በመዳረሻ የማደያ ጣቢያዎች ያለማራገፍ ችግር መኖሩን ያመኑት የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ሥራ አስፈጻሚ አቶ ታደሰ ኃይለማርያም በበኩላቸው ክፍተቱ በተለይ በወረዳና በዞን ከተሞች ጎልቶ እንደሚስተዋል አረጋግጠዋል። ይሁን እንጂ የጥቁር ገበያው ሊባባስ የቻለው የሥራ ፍቃድ ሰጪው የፌዴራል ንግድ ሚኒስቴር የነዳጅ ምርቶችን ከመዳረሻ ጣቢያዎች ውጪ በሚያራግፉ ኩባንያዎች ላይ ተገቢውን ቁጥጥርና እርምጃ ባለመውሰዱ ነው ብለዋል። እኛ ጅቡቲ ላይ ነዳጅ ስንሰጥ እያንዳንዱ ኩባንያ ዴስቲኔሽናቸው እዚህ እዚህ እዚህ ብሎ ይሰጡናል፣ እንሰጣቸዋለን። ግን ወደ ዞንና ወረዳ አያደርሱም። እውነት ነው ነገሩ። ትክክል የማድረሱን መቆጣጠር ያለበት አካል ክፍተት አለ። እኛ ያንን ቅጣት ወይንም እርምጃ መውሰድ ስልጣን የለንም። ያ ስልጣን የተሰጠው ለሌላ አካል፣ ሌላ አካል ሚንስ ንግድ ሚኒስቴር ይሄንን መቆጣጠር ነበረበት። ለምን እንዲነግድ ነው ፈቃድ የሰጠው? አንድ ፈቃድ ሰጪ አካል ያ ለሰጠበት አላማ ያልዋለ ንግድ ወይ ይቀጣል፣ ወ ይዘገዋል እርምጃ መውሰድ የሚገባው አካል አልወሰደም። ዶች ቬሌ ዲደብሊው በጉዳዩ ዙሪያ የፌዴራል ንግድ ሚኒስቴርን አስተያየት ለማካተት ያነጋገራቸው አንድ ከፍተኛ የሚኒስቴር መስሪያ ቤቱ የሕዝብ ግንኙነት ባልደረባም ጉዳዩ በቀጥታ የሚመለከታቸው አቶ ካሳውን የተባሉ የስራ ኃላፊ መሆናቸውን በመጥቀስና የእጅ ስልክ ቁጥራቸውን በመጠቆም ከሳቸው ምላሽ ማግኘት እንደምችል ገልጸውልኛል። ይሁን እንጂ ጉዳዩ ይመለከታቸዋል የተባሉት የስራ ኃላፊ የተደረገላቸውን ተደጋጋሚ የስልክ ጥሪ ባለማንሳታቸው የጽሁፍ መልእክቶችን ጭምር በመላክ ለማግኘት ቢሞከርም ሶሪ አይካንት ቶክራይትናው ናው ወይም ይቅርታ አሁን ማናገር አልችልም በማለት በስልክ ጽሑፍ መልሰዋል። ለዲ ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ።